ኢትዮጵያውያን በአሜሪካ። የዛሬዎቹ የኢትዮጵያውያን በአሜሪካ እንግዶቻችን ድንበር የለሽ የሐረር ልጆች በሚል መንግስታዊ ባልሆነ ድርጅት ስር የተሰባሰቡ በዩናይትድ ስቴትስ የተለያዩ ግዛቶች ውስጥ የሚገኙ ትውልደ ኢትዮጵያውያን ናቸው። በኢትዮጵያ ሐረር ውስጥ የሚገኙ 26 የአንደኛ መለስተኛና ሁለተኛ ደረጃ ትምህርት ቤቶችን እየደገፉ መሆናቸውን ገልጸዋል። ማሽኖችን በመግዛት የመጠጥ ውሃ ጉድጓዶችን እያስቆፈሩ፣ ኮምፒውተርን ጨምሮ ሌሎች የትምህርት መርጃ መሳሪያዎችን እየላኩ መሆኑንም ለአሜሪካ ድምፅ ተናግረዋል። ሁለቱን የማህበሩን አስተባባሪዎች ያነጋገረው ደረጀ ደስታ ለዛሬ የመጀመሪያ ክፍሉን እንደሚከተለው አዘጋጅቷል። በዩናይትድ ስቴትስ የሚገኙ የድንበር የለሽ የሐረር ልጆች ማህበር አባላት እንደ ኤሮፓ አቆጣጠር መስከረም አራት እና አምስት በኦሃዮ ክፍለ ግዛት ተሰባስበው ነበር። የማህበሩ አባላት በየአመቱ በተለያዩ ክፍለ ግዛቶች እየተገናኙ ለሁለት ቀናት ይሰበሰባሉ። የማህበራቸውንም አመታዊ ክንውን ይገመግማሉ። የማህበሩ ፕሬዝደንት ዶክተር እስክንድር የማህበሩን አላማ እንደሚከተለው ያስረዳሉ። ድርጅቱ ዋና አላማ ትምህርት ላይ ያተኮረ ነው። እኛ ተወልድንበትን አካባቢና በአጠቃላይ ሀገራችን ልንቀይር እንችለ በትምህርት ነው ብለን ነው ምናምን ነው እና ትምህርትን፣ ሌላ ጠመንጃ ይዞ ጠውነት ገብተው ሀገር ነጻ ለማውጣት እንደሚሄደው እኛ ደግሞ በትምህርት እንቀይራለን በሚል አላማ ነው የተነሳ እና ትምህርት ቤቶች በተለያዩ ነገር በመደገፍ በማቴሪያል በቁሳቁስ በሚያስፈልገ በማቅረብ ተለይ አገልግሎት እንዲኖር ድርድስ ማድረግ፣ ኮምፒውተሮች፣ ፕሮጀክት ምናምን እንደዚህ አንዳንድ ነገር ሰፕላይ እየሰጠን ትምህርት ቤቱ ማደራጀት እና ተማሪዎችን ደግሞ ከኛ እንደሚያሩ ጥሩ ጥሩ ጎበዝ ተማሪዎችን በመሸለም ስኮራችን በመስጠት እንደዚህ አይነት አዲስን ትውልድ በአዲስን ለመቀ ትኩረት ነው እኛ የምናምነው። ሀረር የሚታወቀው በፍቅር ሀገርነት ነው። ያለፈ ሀያ ሰባት አመት እኛ በነበርንበት ጊዜ የነበረው ሁኔታ ተቀይሮ የጥላቻ ፖለቲካ የተሰበት ጊዜ ስለሆነ ያንን ለመቀየር ምስለው በትምህርት ነው ብለን የተነሳ ነው እና አዲሱ ትውልድ ላይ ትኮን ነው ያልተበረዘውን ገና ከህጻንነታቸው ጀምሮ በዚህ ነገር ጥሩ ዜጋ እንዲሆኑ፣ ሰዎች በዘራቸው ሳይሆን በሰውነታቸው የሚከበሩበት አዲስ ትውልድ እንደድሮ የፍቅር ሀገር እንደተባለው እንደዛ እንዲቀጥል ነው አላማ እና የዚህ ድርጅት ዓላማ በዘንድሮ ስብሰባቸው የማህበሩ አባላት በዕለቱ ምን ምን እንዳከናወኑ የማህበሩ ስራ አስፈጻሚ አባል የሆኑት አቶ ዮሐንስ የሚከተለውም ብለዋል። አንደኛ ለተሰበሰቡት ሰዎች ምን እንደተሰራ ትላንት እናውቀን ምን እንደተሰራ አሳወቅን፣ ሪፖርት አቀረብን። ለትምህርት ቤቶች የላክናቸው መገልገያዎች ስለነበሩ በዙም ኢትዮጵያ ካሉ ሀረር ካሉ ትምህርት ቤቶች ጋር ሆነን እቃውን ሲረከቡ እንደ በዓል ነገር አድርገን እዛም ላሉት ሞራል ለመስጠት የተደረገ ስብሰባ ነው እና የምንልቃቸው ብዙ ነገሮች አሉ። ያልጠቀሱ እዛም የምናስቆፍራቸው የውሃ ጉድጓዶች አሉ። ትምህርት ቤቱ ውሃ የለውም እና ተማሪዎች በዲሃይድሬሽን ትምህርት ቤቱ ራሳቸውን እየሳቱ እየወደቁ፣ መጸዳጃ የለም እና ያንን ለማድረግ ሀያ ስድስት ትምህርት ቤቶች አሉ። እና ጉድጓድ አምስቱን ስራው ተጀምሯል፣ ግማሾቹ አክቹዋሊ ያልቀዋል። እና ያንን ነበረ የተነጋገር ነው ሀረር ካሉ ስጋ ቀጥታ በዙም የላክናቸው ማብ ግሎብ ሩለር እንደዚህ የመሳሰሉ ነገሮች ሲረካከቡ እነሱም እዛ ሆነው እኛም እዚህ ሆነን እየተነጋገርን ያየንበት ቀን ነው። ማህበሩ በትምህርት ብቻ ሳይሆን በሌሎችም ዘርፎች ትምህርት ቤቶችን እንደሚደግፍ አቶ ዮሐንስ ተናግረዋል። ኢትዮጵያ ውስጥ ያለ ሀገራችን ውስጥ ያለ ችግር ሰፊ ስለሆነ በጣም በእርግጥ በትምህርት ላይ ብናተኩርም በጤና እዛ አካባቢ የሚሰሩ ከዚህ የሚሄዱ ሌላ ኢትዮጵያ የአረብ ልጆች አሉ እና ከእነሱ ጋር በመተባበር የማቴሪያል ድጋፍ እናደርጋለን። ሜዲካል ኢኩፕመንት፣ መድኃኒት ምናምን የመሳሰለ ነገር በመርዳት አሁን ሜንሊ ተማሪዎቹ ጤና መሆን ስላለባቸው በእያንዳንዱ ትምህርት ቤት አንዳንድ ክሊኒክ እንዲከፈት የማድረግ በዛ ምን እናደርጋለን ማህበሩ እርዳታውን የጀመረበትን ምክንያትና የትምህርት ቤቶቹ ይዞታ ምን ይመስል እንደነበርና በእርዳታውም ሂደት ስለገጠማቸው ነገር አቶ ዮሐንስ እንደሚከተለው ይዘረዝራሉ። በአስራ ዘጠኝ መቶ ዘጠና ዘጠኝ የተጀመረ እንደተጀመረ ሐረር ውስጥ ኮምፒውተር የሚባል ነገር እንዳልነበረ ስለሰማን በዛ ጊዜ ነው የጀመር ነው። በዛ ጊዜ ሁለት ሃይስኩሎች ብቻ ነበሩ፣ እና ለሁለቱም ሃይስኩሎች ኮምፒውተርና ፕሪንተሮች ምናምን ልከን ነበር። ከዛ በኋላ አሁን ልክ እንደዚ አይነት እቃዎቹን ለመላ አንዳንድ ነገር ስንፈልግ ከዛ የበለጠ በጣም አጣዳፊ የሆነ ነገር አጋጠምን። ያም ተማሪዎቹ ውሃ የለም የሚል ነገር ነው። የዛ ጊዜ ውሃ ጉድጓዶችን ማስቆፈር ጀመር። ግን ያንንም እያደረግን አንድ አስተማሪ ቪዲዮ የልመና ጥሪ ተማሪዎቻችን ማባይተዋል ግሎፕ የላቸው ብሎ የጂኦግራፊ አስተማሪ ስለ ትምህርት ቤቶቹ በሙሉ ለሀያ ስድስት ትምህርት ቤቶች የሚበቃ ግሎብ እና ማፖች ከዛው ከአዲስ አበባ አስገዝጠ ሰጥ አደረግን። ትምህርት ቤቶች ውስጥ ደግሞ አሁንም ቢሆን በኮምፒውተር የተደገፈ ትምህርት የሚሰጥበት የለም ተብሎ ስለተነገረን ኮምፒውተሮች፣ ሀያ ስድስት ኮምፒውተርና ሀያ ስድስት ፕሮጀክተሮች ገዝተን ላክን። ይሁን እንጂ ከዚህ ወደ ኢትዮጵያ ለትምህርት ቤቶች መርጃ እንዲሆኑ ተገዝተው በሚላኩ መሳሪያዎች አገባብ ላይ ችግር እንዳለ አቶ ያንስ ተናግረዋል። አሁን ለምሳሌ በቅርብ የላኳቸው በጉምሩክ መጋዘን ውስጥ መቀመጣቸውን ገልጸዋል። ለትምህርት የሚያስፈልጉ ሁሉንም አይነት እርዳታዎችን ግን ከመላክ ተስፋ አልቆረጡም። ይህ ፈቃደኛ ከሆኑት ሰብስበን ስንልቅ እዛ ግን ነገሩ እንዲደርስ ለትምህርት ቤቱ ማድረግ በጣም አስቸጋሪ ነው። ከላክ ነው ሞስት ወደ አንድ ወር ተኩል ሁለት ወር ሊሆነው ነው። አሁንም ድረስ ስቶሬጅ ነው ጉምሩክ ስቶሬጅ ያለው እና ሁሉን ነገር ሳይድ ባይ ሳይድ ነው የምናደርገው። ለዚህ ላልኩም ለጤና በኩል የሚሰራ ሳይሎም የሚሉት ዝግጅት አለ። ለነሱም የዳያቤቲክስ ሜትር አንድ ሀምሳ ወደ ሶስት ሺ አምስት መቶ የሚሆን ስትሪፕ በግምቱ ወደ አምስት ስድስት ሺ ዶላር ያወጣል። ሌላ ደግሞ በተጨማሪ ወደ ስልሳ ስቴትስኮፕ የብለድ ፕሬር መለኪያ እሱም ወደዛው አጋጣሚ ዋጋ የሚሆን አበርክተናል። ምክንያቱም ትምህርት ቤት ብዙ ችግር አለባቸው የአስማ ችግር ያለበት ልጅ ብዙ ነው እና ያንን ትን ለማለት የዚህን ያህል ድጋፎች አድርገናል እስካሁን እና ወደፊትም ኢትዮጵያ ውስጥ ካሉ ይህንን ነገር ከባድ የሚያደርጉብንን ቢሮክራሲዎች እየተቀነሰ ያንን ከመጣ ብዙ ለማድረግ አስበናል ችግራችን መላክ ሳይሆን እዛ ለተማሪዎቹ እንዲደርስ ማድረግ እስካሁን ያደረግናቸው እነዚህ ናቸው ዶክተር እስክንድር ይህም ሆኖ ሁሉንም ነገር መንግስት እንዲሰራው መጠበቅ የለብንም በሚል ትልቅ ችግር የሆነውን የውሃ አቅርቦት ላይ እየሰራን ነው ዋናውና ትልቁት ፕሮጀክታችን ለመጠጥ ውሃ ጉድጓዶችን መቆፈር ነው ይላሉ ጉድጓዶቹ ትልቅ ለወደፊት ለትውልድ የሚሸጋገር ስራ ነው በጣም ዋና ችግር ነው ቅድም ሁለት ትልጅ ጀምራ እሱ ትልቅ ስራ ነው። ምክንያቱም ሀረር ትልቅ የውሃ ችግር አለ። እሱ ትልቁ ፕሮጀክታችን። የተለያዩ ሀሳቦች አለን። በፋሚሊ ደረጃ ስፖንሰር እያደረግ እያንዳንዱ ትምህርት ቤት ለማዳረስ ሀሳብ አለ። እኔ የድንበር የለሽ የሀረር ልጆች ማህበር የሀረር ተወካይ ነኝ። የስራ ኃላፊነቴ እና እነዚህ ልጆች ያቋቋሙት ማህበር ድንበር የለሽ የሀረር ልጆች ማህበር በሀረር ከተማ በሚገኙ ትምህርት ቤቶች ላይ ከፍተኛ የሆነ የልማት ስራን እየሰሩ ነው ያሉት። በስድስት ትምህርት ቤቶች ጥልቅ የውሃ ጉድጓድ አስቆፍረዋል። ሀረር እንደሚታወቀው የውሃ ችግር ያለበት ከተማ ስለሆነ አሁን ካለው የጤና ችግር አንጻር ህጻናት ጤናቸው ተጠብቆ እጃቸውን ታጥበው ውሃም ማግኝተው ወደ ትምህርት ቤት እንዲገቡ የሚያስችል ስራ እየሰሩ ነው ያሉት። ጥልቅ የውሃ ጉድጓድ ቁፋሮ በስድስት ትምህርት ቤቶች እያካሄዱ ነው የሚገኙት። ሌላው በሀረር ከተማ ለሚገኙ እና በአካባቢው ለሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች መገልገያ የሚሆን ላፕቶፖችን ሰጥተውናል። እሱንም ተረክቤ ትናንትና ከአዲስ አበባ ገብቻለሁኝ። ይህን ያሉት በሐረር ከተማ ነዋሪ የሆኑት መምህር ፍቃዱ ተፈራ ናቸው። ከሰኔ 30 ጀምሮ በጡረታ የተገለሉ ሲሆን ለ38 ዓመታት በመምህርነት ሲያገለግሉ እንደኖሩ ነግረውኛል። ቀደም ሲል በነበረው ዝግጅታችን ያነጋገርናቸው በዩናይትድ ስቴትስ ነዋሪ የሆኑት ድንበር የለሽ የሐረር ልጆች ፕሬዚደንት ዶክተር እስክንድር ጌታቸው በሐረር ያሉ ትምህርት ቤቶች ያሉባቸውን ችግሮች አንዳንዶቹን ጠቃቅሰዋል። አንደኛ እስካሁን የተናገንበት የውሃ ነው የውሃ ችግር ትልቁ ችግር የጠቆሙ እንደገና ደግሞ የትምህርት መረጃዎች ዮሐንስ እንደጠቀሰው ግሎብ የሌለበት ካርታ ማነው ማፕ ምናምን ሮለር ችግር ያለበት ትምህርት ቤቶች ናቸው። እነሱ ናቸው። አሁን ለምሳሌ ብላክቦርድ በቾክ የሚጻፈው በዛ የተነሳ ብዙ አስተማሪዎች አይናቸው እየቦነነ አይን በሽታ እያጠቃቸው እንደሆነ ተገንዝበናል። አሁን ቀጥሎ እንትናችን ላይ አንዱ እጥራችን እሱን ለማድረግ ሀሳብ አለን ለመቀየር ይሄ ድራይ ሬዘር ለማድረግ የማህበሩ ቦርድ አባል የሆኑት አቶ ዮሐንስ ደምሴም በሀረር ያለው ችግር እጅግ ብዙ ነው ይላሉ። ሌላ ደግሞ ትምህርት ቤቶቹ እያረጁ ነው። ጣሪያው ተማሪዎቹ ላይ ሊወድቀው የተንጠለጠለ ነው። ዴስኮቹ የተሰባበሩ ናቸው እና ችግሩ እንዳልኩ በጣም ብዙ ነው እና የእኛም አቅም እስከፈቀደ ድረስ አንዱን ችግር ወይም ሁለቱን ችግር በተወሰነ ደረጃ ያቃለልን ሲመስለን ወደሚቀጥለው ችግር መሄዳችን አይቀርም። ስራው ብዙ ነው። የአጭር ጊዜም አይደለም፣ የረጅም ጊዜ ነው። ድንበር የለሽ የሀረር ልጆች ማህበር ለትምህርት ቤቶቹ በዋነኝነት የሚያደርገው የውሃ ጉድጓዶችን ነው። የውሃ ጉድጓዶቹ የተቆፈረላቸውን ትምህርት ቤቶች መምህር ፈቃዱ ተፈራ እንደሚከተለው ይዘረዝሯቸዋል። የውሃ ጉድጓድ የተቆፈረላቸው ትምህርት ቤቶች አንደኛ አቦከር ነው አንደኛ ደረጃ ትምህርት ቤት፣ ሁለተኛ መንፈሳዊ ትምህርት ቤት፣ ሶስተኛ ጀግኖች ሁለተኛ ደረጃ ትምህርት ቤት፣ አራተኛ ሞዴል አንድ ትምህርት ቤት፣ አምስተኛ ቀሃስ ቀድሞ ቀሃስ ሲባል የነበረውና አሁን አቦከር መሰናዶ ትምህርት ቤት ናቸው። እንግዲህ የውሃ ጉድጓድ ቁፋሮ የተደረገላቸው የውሃ ጉድጓዱ ከተቆፈረላቸው ትምህርት ቤቶች ውስጥ አንዱ ለአገልግሎት መብቃቱንም መምህር ፈቃዱ ይናገራሉ። እንግዲህ የውሃ ጉድጓዱ ከተቆፈረላቸው ትምህርት ቤቶች መካከል አንደኛው ትምህርት ቤት ኦልሬዲ ውሃውን መጠቀም ጀምሯል። በውሃው አማካይነት የጓሮ አትክልቶችን ተክለው ማምረት ጀምረው ጀምሯል አንደኛው ትምህርት ቤት ማለት ነው። ሌሎቹ ትምህርት ቤቶች ውስጥ ውሃው የምስራች እየሰጠ ነው ያለው። ገና ሞተር መተከል ያስፈልገዋል ውሃውን ወደ ላይ ፓምፕ አድርጎ ለማውጣት የሚያስፈልግ እና ሌሎች ስራዎች እየተከናወኑ ነው ያሉት እና በአጠቃላይ ጥሩ የሆነ ደረጃ ላይ ነው የሚገኙት። የውሃ ጉድጓድ ቁፋሮ ድንበር የለሽ የሀረር ልጆች ማህበር ሌሎች የእርዳታ አይነቶችን ያደረገ መሆኑንም መምህር ፍቃዱ ያብራራሉ። ቀደም ሲል ሌሎች የመማሪያ መርጃ እቃዎችን ልከውልናል። ለምሳሌ ትምህርት ቤቶች ግሎብ የላቸውም የዓለም ካርታ ማሳያ ማለት ነው። የወርልድ ማፕ አፍሪካ ማፕ እነዚህ እነዚህ አስፈላጊ የሆኑ ለጂኦግራፊና ሂስትሪ ትምህርት የሚያገለግሉ ልከውልን አከፋፍለናል፣ ሰጥተናል። ለትምህርት ቤቶች መጠነኛ የሆነ ዝግጅት አድርገን ሁሉንም ነገር የትምህርት ቤት ትምህርት አመራር በክልሉ የሚገኘው በተገኘበት ለየትምህርት ቤቱ አከፋፍለናል። ያ በጣም በእውነት እጅግ በጣም ከፍተኛ የሆነ ስጦታ ነው። በዚህ አጋጣሚ ሳናመሰግን አናልፍም። ማህበሩ ኮምፒውተሮችን የለገሰ መሆኑንም መምህር ፈቃዱ ገልጸዋል። ድንበር የለሽ የአረር ልጆች ማህበር ለአስር ሃይስኩሎች በገጠር ሶስት በከተማ ሰባት ሃይስኩሎች ኮምፒውተር ላፕቶፕ ልከዋል። ይህንን ላፕቶፕ ለትምህርት ቤቶቹ በቅርብ ቀን እናከፋፍላለን። ለጽህፈት ቤት ስራና ና ለእኛ ማህበራችንም እዚህ ጽህፈት ቤት ሊመሰረት ነው። ወደፊት ቢሮም ይኖረናል። ለቢሮ ስራም ለትምህርት አመራሩ የሚሆን ላፕቶፕ ተሰጥቶናል። እነዚህን ላፕቶፖች በቅርብ ቀን ከትምህርት ቢሮ ጋር በመሆን እናከፋፍላለን። ይሁን እንጂ እንዲህ ያሉትን እቃዎች ወደ ኢትዮጵያ ለማድረስ ከፍተኛ ችግር መኖሩን በዩናይትድ ስቴትስ ያሉት የማህበሩ ቦርድ አባል አቶ ዮሐንስ ይገልጻሉ። ብዙ ችግሮች አሉ። እኔ ግን አጥብቄ እዚህ ላይ የምናገረው ሎካሉም መንግስት ይሁን ዋናው የኢትዮጵያ ፌዴራላዊ መንግስት ይሄንን ነገር እኛ ገንዘብ አንፈልግ ወይም ምንም ነገር ለልጆቹ ለምናደርገው ነገር እርዳታ አንፈልግም። የምንፈልገው ትልቁ ችግራችን የቢሮክራሲ ነው። መከራችንን እያየን ነው። አንድ ነገር ለማስገባት ሀገር ውስጥ ሀገር ውስጥ የሚገዛ ነገር ካለ ሀገር ውስጥ ነው የምንገዛው። ግን ሀገር ውስጥ የሌለን እና በጣም ውድ ከሆነብን ከዚህ የምንልከው ነገር ካለ ማስገባቱ ኃይለኛ ችግር ሆኗል እንዲያው ምን አይነት ስክሩቲኒ የፔፐር ወርኩ ብዛት ይሄን አምጡ ነው ይሄን አምጡ ነው ይሄን አምጡ ነው ይሄን አምጡ ነው። ባመጣን ቁጥር እቺ ነገር ቀርታለች፣ እቺ በጣም ትንንሽ ነገሮች አስተካክሉ እየተባለ አንድ ወር ተኩል አንድ ነገር ኤርፖርት ለማውጣት እና ትልቁ ችግራችን እሱ ነው። በመጨረሻም መምህር ፈቃደ ውጣ ውረዱን አልፎ ወደ ኢትዮጵያ የደረሰው እርዳታ በሀረር ሕዝብ ዘንድ ተቀባይነትን ያገኘና ደስታን የፈጠረ መሆኑን ገልጸዋል። በአጠቃላይ የሀረር ህዝብ እጅግ በጣም ከፍተኛ ኩራት ነው የተሰማው። ምክንያቱም ከአብራኩ የወጡ ልጆች ሀገራቸውን አለመርሳታቸው፣ ወገናቸውን አለመርሳታቸው ተምሮ ሳይማር ያሰማራቸውን ወገናቸውን የእሱን ልጆች ለመርዳት ደግሞ መነሳታቸውና ብድር መክፈላቸው አብዛኛው ማህበረሰብ እውነቴን ነው በጥሩ መንፈስ ያየው። እጅግ ለእኔ የሚመጡልኝ አስተያየቶች እጅግ አበረታቶች ናቸው። ለእነሱም ይሄንኑ ጉዳይ ገልጬ የላቸዋለሁ። በጣም ቆንጆ አቀባበል ነው ያለ። የድንበር የለሽ የሀረር ልጆች ማህበር አባላትን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።